ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች የእሁድ ምሽት ጥቅምት 21 2014 ዓ ም ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አበሬያችሁ የማመሸው እኔ ስመኝሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ በፊት በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችንና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አሜሪካን ሀገር የሚኖሩ 130 ኢትዮጵያውያንም በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቸኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል። ድርጅቱ የመጀመሪያ ሙከራ ስራውን ኢትዮጵያ ለመጀመር ፐርፐስ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከአንድ ሺህ በላይ ችርቻሮ መሸጫ ሱፐር ማርኬቶችን ለመገንባት እየተንቀሳቀሰ ይገኛል። ስራውም ከአንድ መቶ ሺህ በላይ ለሚሆኑ ወጣቶች የስራ እድል ይፈጥራል። በዚህ ዙሪያ ከፕሮጀክቱ ስራ አስፈጻሚ የቀድሞ የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ እሸቱ ጋር አድርጌው የነበረው ቆይታ እንዲህ ይቀርባል። እንግዲህ ዶክተር ፍስሐ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው። ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ? ከዩኒቲ ጋር ከተለያየን በአጠቃላይ አስራ አራት አመት ሆነኝ ማለት ነው። አስቢ ነው አይደል? አስራ አራት አመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህና ደግሞም አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል። እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል? ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ ለኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራም እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ያለው የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም ብዙ ነገሮች የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ አስራ ሰባት አመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ኢኒሽቲቭች የተጀመረበት የዲስታንስ በተለይ የቨርቹዋል ኢዱኬሽን በኦንላይን የዛሬ አስራ ሰባት አመት የጀመረ ተቋም ኢኮሜርስን የጀመረ ተቋም ነው። በአጠቃላይ የሴቶች ፓን አፍሪካን ዩኒቨርሲቲ፣ ሌሎችም ብዙ ኢኒሽቲቭዎች ነበሩትና እነሱ ሆኖ ቢኖር ኖሮ ዛሬ የት በድረስ ነበር የሚለው ቁጭት ነው እንግዲህ በኛ በኩል ያለው ግን ደግሞ አሁን ከአስራ አራት አመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ አለም አቀፍ ገልጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከውና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ተደረገጻችሁ ላይ ይቻለሁና እስኪ ስለ አጀማመሩና ስለ አላማው ጥቂት በለን። ይሄ ያው አሜሪካን ስትኖሪ መሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ብንሰራ መሮ ውጤታማ መሆን ይችላለን። ከዛ ባሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይ ነን እና መካስ አለብን የሚለው ሂደት እሱም የትም አያደርሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ቶፕ ቴን ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ ሊሽ አንድ ነጥብ ሶስት ቢሊየን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካን በምንመለከትበት ጊዜ ከማን ናቸው የሚሻል እንጂ ከማን የሚያነሰ ሪሶርስ አይደለም ያለን እና ይህን ሁሉ ይይዘን ይልቅ ይልቅ የደህንነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጠን ማምጣት እንችላለን የሚለው ሀሳብ ነው። ብላክ ኢኮኖሚ ኤክሰለንስ ሲወለድ በግብ ደረጃ አራት ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። እና አራት ጎብግቦች በሚቀጥሉት አስራ አምስት አመታት አንድ ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው አስር አመት ውስጥ አንድ ሚሊዮን ብላክ ሚኒሮችን መፍጠር፣ በሚቀጥሉት አስራ አምስት አመታት ውስጥ አንድ ነጥብ አምስት ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በአለም ትልቁ የሆነን የጥቁሮች ሜዲያ ኦርጋናይዜሽን በሚቀጥሉት አስር አመታት ውስጥ ማቋቋም ናቸው። እና እነዚህን ለመስራት የተቋቋመው ብላቸው ይህንን ትልቅ አላማ እንዳልከው በአለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው፣ ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁትና እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁትና እና እንዴት ነው ኢትዮጵያን የመረጣችሁት? ከኢትዮጵያ ላይ እንቅስቃሴውን እንጀምር ስንል የራሱ ቅድም ከነገር ኩስ ነጥቦች ጋር የተገናኘ ነው እና አንዱ ትልቁ ግላዘባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት አስራ አምስት አመት አንድ ቢሊዮን የሚሆን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው። አደለም ጥቁር ህዝብ የሚኖረው አፍሪካ ነው። አፍሪካ ውስጥ ገጠር ውስጥ ነው አይደለም። እና ሰባና እስከ ሰባ አምስት በመቶ የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደድንም ጠላንም እኛ ይህንን ግብንምታ ብለን ከተነሳ መጀመሪያችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ ነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ይገባል። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐዝ ብላክ ስል ብላ ኢኮኖሚክ ስለንስ ነ ኢኮሜርስ ብሎ ብቻ ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበረሰብ ካፍታርግነት ከሆነ ኢኮሜርሱ ብቻውን ምንም ውጤት እንደማያመጣ ስለምናውቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል የደረጃ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርሱትን ምርት ተቀብሎ ያንን ቫሊዩ አዳርጎ እንደገና ለኮንሱመር ለሸማሽ በሚቀርብበት ሂደት ውስጥ በሚድልሜን በማስወገድ በኢኮመርስ እና በኖርማል ዲስትሪቢሽን ይቻላል። ልክ አሁን አማዞን እና ሆል ፉድ እንደሚያደርገው ማለት ነው። በእነዚህ አይነት ቻለል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ በሚፈጠሩት የስራ ድሎች ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠ አጋጣሚ እና ሂደት ክስተት አሳልፈን ለማንም መስጠት አይገባል። ይሄ እኛ ኢትዮጵያውያንን ሴቴል የጀመርነው በቀድሚያ ሀገራችንን ሞክረውና እዛ ማይሳካ ከሆነ ወደፊት በሂደት የምናየ ሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ለማንም አሳልፈን መስጠት አይፈለግብንም። ጊዜ መጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ? ምናልባት የሌሎች ሀገሮች ድምፅ ነበረበት? አድማጮች የተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ፐርፐስ ብላክ ኢትዮጵያ ስለተሰኘው እና የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እየዘረጋ ስለሚገኘው ተቋም ከድርጅቱ ስራ አስፈጻሚ ዶክተር ፍስሐ እሸቱ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይት መለስ። እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታልና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ? ያ እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም በጣም አናሳው አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለተወሰነ ጊዜ እስከ ምሽ ባጭር ጊዜ ብኛ በሚታይ እይታ የተወሰነ ክፍሉ ነው ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ሰሰ ፕሮጀክት አለ። በኢኮሜርሱ ላይ ኢኮሜርሱ ስንል ደግሞ ምን መሰለሽ፣ እኛ ሃይብሪድ ሲስተም ይሉት አለ ዊች ኢዝ ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮሜርስ አይደለም እያደረግ ነው። በዚ ኢኮሜርስ እና ስልክ ደውሎም ያለ ኢንተርኔት በኢንተርኔት የሚጠቀሙና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው፣ ማህበረሰብ ኢትዮጵያ ውስጥ ኢንተርኔት አክሰስ እንደሌለው እናውቃለን። ኢንተርኔቱ ራሱ ሪዳያ ብልንጋ ነው እናውቃለን ለምሳሌ አብረት ሲስተሙ ያደረገው ለምንድ ነው ሰው ኢንተርኔት የሌለው በስልክ ደውለው እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበት ሲስተም ነው፣ የአዶፕተ ማድረግ የፈለግ ነው። ይሄ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል፣ እየተሰራ ነው ያለ ለምሳሌ እንደ ዴሊቨር አዲስ የሚባሉ የሚባለዋሉ ሌሎችም የስ ና የሚባለዋሉ አፍሪካ ውስጥ ኢኖቬቲቭ መሆን ሳክሰስ ከታሰብን የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምንፈጥረው ነው ማለት ነው። በኢትዮጵያ ውስጥ አምስት ሃይፐር ማርኬቶች አስር ሜድል መካከለኛ ሱፐርማርኬቶች እና አንድ ሺ የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በግሩ ደግሞ ሄደው ሊገዛ የሚችልበት ሁኔታዎች ብሎ ነው የምንፈልገው። እነዚህ የሱፐርማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት፣ ወይም የተለያዩ ያሰባቸዋቸው ቦታዎች አሉ። በመላው ኢትዮጵያ ነው የሚከፈቱት። አምስቱ ሱፐርማርኬቶ ማርኬቶ ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው። ግን አስር የተመረጡ ትላልቅ ሪጂናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል አስሩ ምንድን ነው መካከለኛ ሱፐርማርኬቶች ይኖራሉ። አንድ ሰዎቹ ግን በመላው ኢትዮጵያ ነው ተሰራች የሚገኝ ቅድም ጠቀስ ያደረግከው እንግዲህ የሳባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኛል እና እንግዲህ ኢትዮጵያ ደግሞ ከሰባ ፐርሰንት በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል? ከፍጥሮ ምንነሳ በዚህ ፕሮጀክት ራሱ በቀጥታ ሳታይት ጎዳሉ ብለን ያሰብ ነው፣ ወደ መቶ ወጣቶችን ያሰብ። ኢንዳይሬክትሊ ደግሞ ለምሳሌ እንግዲህ ነገር ለበርካታ ሰዎች ነው። ኢንዳይሬክትሊ ማለት ሲፈጠር ለብዙ ሰዎች ሱቅ ሳይተራዩ በቀላሉ ኦንላይን እውቀቱ ያላቸው ካፒታል ወደ ቢዝነስ ሊገቡ የሚያስችላቸው ሁኔታ ይፈጥራል። በዛ ላይ ደግሞ በሰርቪስ እና በግልጋሎት ዙሪያ ውስጥ ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያ ትተት በቀጥታ በፕሮጀክቱ ከመቶ ሺህ በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋራ የዛሬ ይስ በመቅጠል ተፈራርመናል እና እነሱ ወደ ስምንት ሚሊዮን የሚጠጉ ሜምበሮች አሏቸው። እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። እንፋ ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያዎቹ መቶ ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውናል። ነገ ይመረቃሉ። እና ሴንሻሊ ምንድን ነው የሚሆነው እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ገብተው እኔ ቅድም የተናገርኩትን አንድ ሺህ ሴንተሮች ብያለሁ አይደለ? እነዚያ አንድ ሺህ ሴንተሮች ውስጥ በማኔጅመንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊነሮች በእነሱ ለመፍጠር ነው የታሰበው። ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል? ይህን የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቀደም እንዳልኩሽ ኦልሬዲ ስራ ተጀምረዋል። ትሬኒንጎች ተጀምረዋል። ወብሳይቱ ኦልሬዲ አፕ ነው። ፐርፐዝ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያየው የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው ለቴሌ ብርን ለመጠቀም የኮመርሻል ባንክን ብር ለመጠቀም ሌሎችም የአይቲ ከባንኮች ጋራ ፋይናንሽል ኢንስቲቲሽንስ ጋር ያለው ኢንቴግሬሽን እየተሰራን ያለው ሁለት ፌዝ ነው ያስቀመጠው። ፌዝ ዋን ሬንት ኤንድ ስታርት ነው ያለው። ፌዝ ቱ ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካትካል በአሁን ጊዜ ጁላይ ሀያ አራት ነው የሚጀምረው በፈረንጆች አቆጣጠር፣ ወይም በኢትዮጵያ ሀምሌ አስራ ሰባት ገንዘብ ሬንት ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። ታስክናገኝ ግንባታ ስኪ ያልክ ያን የሚባለው ነገር። ስለዚህ ምን እንደመረጥ ነው ኢትስሊ ስራ መግባት ነው ምትፈልገው እና በእኛ ታርጌት ጃንዋሪ ዋን ላይ እየተነጋገርን ያለነው በዓለም ዙሪያ በጥቁር ሕዝብ ላይ የሚደርሰውን የዘር መድሎ ለማስቀረት ኢኮኖሚን በመጠቀም ጥቁር ሕዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያዙ ችግሮች ያሉበት ከስርዓት ጋር፣ ከተቋማት ጋር የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ? የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ጥቁሮችን ስለመለወጥ የሚደረገውን ሂደት ካየሽው ፖለቲካ የሚደ ኢኮኖሚ ላይ ያተኮረ አይደለም። ፕላስ ብዙዎቹ ደግሞ የሌላ ማህበረሰብ በጎ ፍቃድ ጊዜ የሚቀይቁ ናቸው እነሱ ነው። የኛ የሚለየው ኮምፕሊትሊ ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለውን ምምክ ሀይልና የመተባበሪያ መንገድ

ዶክተር ፍስሀ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር። በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በእንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም? እነዛ የተጀመሩ ፕሮጀክቶች በሙሉ ዋን ወረናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር። ና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታና አሁን ያለችበት ሁኔታ ኮምፕሊትሊ የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነ ከመጣውም በኋላ በጣም በሚደንቅ ሁኔታ ማስተባበል አብሮ ለመስራት ያለው ፍላጎት በጣም ይጠንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም፣ ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበረ ሁኔታ ስለተቀየሩ፣ እኔ እንግዲህ ፐርሶናሊ ነገ እግዚአብሔር የሚያመጣ ሲያመጣ፣ አሁን ባለ ሁኔታ ግን ኤንከሬጅ ያለ ሁኔታ ስላለ እኔ ያለ እኔ ነበርኩ እውን አድርገው አሁን ግን የጋራ የህዝብ የሆነ ሀብት ለመፍጠር የተንቀሳቀስን ያለ ነው። ቅድም እንዳልኩ እስከ መቶ ስምንት በላይ አባላት አሉት። ፍስሀ ብቻ አይደለም ታርጌት እኔ አም ጀስት ዋን ፐርሰን አይዲያ ኤንዝ አሁን ለእንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ወርዋሪ በሬት እንደ ሲዮም ሆ እያገለገልኩ ያለው ነውና፣ ይሄ በቦርድ የሚተዳደር የህዝብ ሀብት ሲሆነ ሼር ካምፓኒ ወርቴቨር ኳን ታርጌት ብንሆን ድርጅት መቀጥሉ አይቀር ዶክተር ፍሳ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁን የተነሳችሁት በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት ያድርጉ የተነሳ ትልቅ አላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው ስለጋበዛችሁን እና ክብራችን ስለጠራችሁን በጣም እግዚአብሔር ክብር ናለሁ። በጣም አመሰግናለሁ። ከፐርፐስ ብላክ ኢትዮጵያ ስራ አስፈጻሚ ዶክተር ፍስሐ ሸቱ ጋር ነበር ቆይታ ያደረግ ነው። ለምሽቱ የመረጥናት እንግዳ ሊዲያ ታምሮ ትሰኛለች። ሊዲያ በአሁኑ ሰዓት ብቅ ካሉና ስራቸው እየታወቀላቸው ካሉ የልብስ ዲዛይነሮች መካከል አንዷ ስትሆን በመሰረተችው የዲዛይን ተቋም አማካኝነት ልብሶቿን ለገበያ እያቀረበች ትገኛለች። ከሊዲያ ጋር ቆይታ ያደረገችው ኤደን ገረመውናት ቀጥሎ ይሰማል። ወጣት ሊዲያ ታምሩ ሮር አፓረል ኢምፓየር የተሰኘ የልብስ ዲዛይን መሸጫ አላት። ሊዲያ በማኔጅመንት ተመርቃ ሙሉ ለሙሉ ወደ ፋሽን ዲዛይኑ የገባችው ከቅርብ ዓመታት ወዲህ ቢሆንም ስራዎቿ ግን በማህበራዊ ሚዲያው ላይ ተወዳጅነትን እያተረፉ ነው። ሊዲያ ስራዎቼ ሴቶችን በራስ መተማመን እንዲጎናጸፉ የታለሙ ናቸውም ትላለች። ይህ የመጀመሪያ ብራንዲንግ ስጀምር ዝም ብሎ አንድ ተጨማሪ ፋሽን ብራንድ መጀመር አልነበረም። አላማይ የሮር አፓረል ዋና አላማ ሴቶች በራስ መተማመናቸው እንዲጨምርና በህብረተሰብ ውስጥ ያላቸውን ቦታ እንዲይዙ ማብቃት ነው። አብዛኛው የማህበረሰባችን ክፍል ለሴት ልጅ ያለው አመለካከት የሚያክል ያነሰ እንደሆነ ስላየው እያደግኩትም ሲንግል ማምጋ ነው እና ያለውን ቻሌንጅ ስላየውን ከትንሹ ስንነሳ ከተማ ውስጥ እንኳን መንገድ ላይ ሴት ልጅ ወታ ስትገባ መጎንተል፣ መላከፍ፣ አላሳልፍ ማለት እንደ መብት የሚቆጠር ነገር ነው። ራሷን ለመከላከል ሴት አድለሽ እንዲ የሚባል ነገር አለ። ሴት ልጅ ብትማርም ትልቅ ደረጃ ላይ እንድትደርስ አስተዳዳሪ ፖዚሽኖች ላይ እንድትሆን ሳይሆን ተመልሳ በተለምዶ ቤት ስራ የሚባሉትን ስራ ውጭ እንድትሰራ ነው ኤክስፔክት የሚደረገው። ና ይህና የመሳሰሉት ኔጌቲቭ የሆኑ የሴትን በራስ መተማመን ብቅ የሚያደርጉ አስተሳሰቦች ባሉበት ማህበረሰብ ውስጥ ሴቶች ከማንኛውም ጫና ነፃ ሆና ባለባበሷ ራሷን እንድትገልጽ ና ማስተላለፍ የፈለገችውን መልዕክት በነጻነት እንድታስተላልፍ ነው የሮር ኮንሰፕት እና ሶ ልብሶቹ የዲዛይን ኮንሰርታቸው እያንዳንዱ የምንጠቀመው መስመር እያንዳንዱ የምናደርገው ከለሮች የሚሉት መልእክት አለ። ሴት ልጅ በምትለብሰው ማንኛውንም ነገር መልበሱ አይደለም የዚህ የጥቃቶቹ ምክንያት ወይም ደግሞ መንገድ ላይ ታስኬሄድ እንድትለከፍ፣ እንድትሰደር፣ እንድትኮንተ የሚያደርጋት የለበሰችው አለባበስ ስታይል አይደለም። ግን እንደዛ በምትደረግበት ጊዜ ኮንፊደንሱ አይቀንሳል። ይህን ልብስ ስለለበስኩ ሊሆን ይችላል የሚል ነገር ይመጣል እንደዚህ ስለሆንኩኝ እንችላለን የሚል ነገር ይመጣል እና በትንሹም ቢሆን ይህንን ለመቅረብ የፈለገችውን እሷን ደስ የሚላትን እሷን ኮንፈርት የሚሰጣትን የምትፈልገውን ሀሳቧን የምትገልጽበትን አለባበስ እንድትለብስ ለማብቃት ነው ሮርን የጀመርኩት እና ከልብሱ ዲዛይን በተጨማሪ በግልጽ መልእክቱን እንዲያገኙት ደግሞ አጫጭር ግጥሞች ለእያንዳንዱ ልብስ ዲዛይን እንጽፋለን። የልብሱን ሀሳብ የሚያስረዱ ግጥሞች እንጽፈን አንድ ላይ ነው የሚሰጡት። ሊዲያ ከፋሽን ዲዛይኑ ጎን ለጎን በገጣሚነቱም የመክፋት ሀሳብ እንዳላት ትገልጻለች። ስራዋንና ምርቶቿንም በአሁን ሰዓት በድረገጽ በገበያ ላይ ታቀርባለች። ያ ከችግር ነበር የገባሁበት። ከማጣት ነበረ የጀመርኩት፣ ግን አዳዲስ ከስተመሮችን እዛ ማግኘት ጀመርኩኝ። ያው እዛ ላይ ኦርደር ስቀበል ሪስክ ወስዳለው፣ ምክንያቱም ቅድመ ክፍያ የምጠይቀው ነገር የለም። ስለዚህ ካንስል ቢያደርጉ አላገኛቸውም። ያንን ሪስክ ወስጄ ነበረ የጀመርኩት፣ ግን ሰዎች ሞር በቴሌግራም መግዛትን አሁን ለምደዋል፣ የተለያዩ ነገሮችን መግዛት። ስለዚህ ኢንስታግራምም ቴሌግራም ላይ ሳስተዋውቀው የነበረው ምላሽ ጥሩ ሆነ። ስለዚህ ኢንስታግራምም ቴሌግራምም ፌስቡክም መጠቀም ጀመርኩኝ። እንደዛ ነው የጀመርኩት ኦንላይን መስራት። ከዛ በኋላ ወደ ኢንተርናሽናል ደረጃ መግባት በጣም እፈልግ ነበረ። ለዛ ነው የብራንዲ ስም በእንግሊዝኛ የሆነው። ብዙ ኮንሰርት ወይ የሆነውም እና እንደዛ ለማድረግ ሪሰርች እያደረኩ ያለ አንድ ድረ ገጽ አገኘሁኝ። ሰዎች ከተለያየ ዓለም ስፍራ ከያሉበት ቦታ መግዛት የሚችሉበትን ሜሰድ አመቻቸውኝ እና በፓርትነርሽፕ ከዛ ዌብሳይት ጋር ሰራለሁ። ሚዲያ ወጣት ሴት ሆኖ የራስን ስራ መጀመር ብዙ ፈተና እንዳሉትም ታካፍላለች። ስራ የራስን ስራ ለመስራት ስወስን እንደ ሴትም እንደ ወጣትም እንደ ጀማሪም ብዙ ቻሌንጆች ነበሩት፣ አሁንም ድረስ አሉት። የመጀመሪያው ፕሮፌሽናል የሆኑ ኮኔክሽኖችን መፍጠር ነበረ። በስራ አጋጣሚ ከተለያዩ ሰዎች ጋር ስገናኝ አንዳንዴ ከምሰራው ስራ ይልቅ ሞር ሴት መሆን ላይ ፎከስ ያደረጉና ፕሮፌሽናል ያልሆኑ ጥያቄዎችን የሚጠይቁኝ ሰዎች አገኝ ነበረ ልጅም ነበሩ ሚዲያ። እርሷ ከምትሰራው ሙያ ውጭ የሆኑ የግል ግንኙነቶችን የሚገፋፉ ጥያቄዎች ሲቀርቡላት ትደናገጥ እንደነበረ ትገልጻለች። ነገሮችን ለማከናወን የባለሙያ እገዛ ስላልነበራትም መቸገሯን ነው የምትገልጸው። በተለይ ለምትሰራው ስራ ጥሬ ዕቃ ከየት ማግኘት እንዳለባት አለማወቃ ስራውን ስትጀምር ከነበሩት እንቅፋቶች መካከል አንዱ መሆኑን ታስረዳለች። መጀመሪያ ላይ በተለይ ለምሳሌ ሮማቴሪያሌት እንደማገኝ አላውቅም ምናምን እንዳልኩት ሚንተርም ስላልነበረኝ እንደዛ ለማግኘቱ በሚሄድባቸው መንገዶች ኖር ከስራው ውጪ ስለ እኔ ፐርሰናል ፍላጎት እኔን የት ነው ማገኘሽ ምናምን ሰዎች አገኝ ነበረ። በጊዜ ሂደት የገበያም ሆነ የጥሬ ዕቃ አቅርቦት የመሳሰሉ ችግሮቿን መቅረፏን የምትናገረው ሊዲያ ሊዲያ ፆታዊ ጥያቄዎች ሲነሱ ግን ምን አይነት ምላሽ እንደምትሰጥ አለማወቃ በራሱ ነገሮችን አስቸጋሪ አድርጎባት እንደነበርም ትናገራለች። መጀመሪያ አካባቢ ፍርሃት ነበረኝ። ለምሳሌ ይህን ኮኔክሽን ድጋሜ ላላገኘው ችላለው፣ በዚህ ምክንያት ላጣው ችላለው ምናምን ብዬ ስለምፈራ ዝም ብዬ መልስ ነበረ፣ ከስራ ውጭ የሆነ ጥያቄዎችም ቢሆኑ ከዛ በኋላ ግን ሌላ ልፋት ሌላ ኮኔክሽን ለማግኘት ድጋሜ መልፋት ቢኖርብኝም እንደዚህ አይነት ጥያቄዎችን ግን መመለስ እንደሌለብኝ ትረዳ ኖ ማለት ጀመርኩኝ። ፍርሃቴ መቀነስ ጀመረ። ሊዲያ ሌላኛው ፈተናዋ ደግሞ የገንዘብ ችግር እንደነበረ ነው የምትገልጸው። የስራ ቦታ ለመከራየት ወይም ሰው ለመቅጠር የሚሆን መነሻ ገንዘብ አልነበረኝም እና ስራዬንም ለማህበረሰቡ ለማሳየት እሱክ ወይም የማረግበት ዲስኔ ማድረግበት መንገድ ማጣቱም ትልቅ ቻሌንጅ ነበር። ለሚጀምር ከዚህ ቀደም ስለ ኢንዱስትሪ እውቀት ያለው ልምድ ያለው ሜንተር ማጣትም ሌላው ቻሌንጅ ነበረ። የማውቀውን ነገር እንዳለ ራሴ ሞክሬ ወይ ወድቄ ወይ ተነስቼ ነው የተማርኩት። ሮር አፓረል ኢምፓየር ሴቶችን በራስ መተማመናቸውን ለማጎናጸፍ ሲባል አርማውን የሴት አንበሳ ማድረጉን የምትናገረው ሊዲያ ስራዎቿን በቅርቡ ለዓለም ገበያ ጉዳይ ማቅረብም ህልምም አለኝ ትላለች። ህልሜ በዓለም ደረጃ ይህን ኮንሰፕት ሆኖ በዓለም ደረጃ ሴቶችን እንዲበቁ ሴቶችን በራስ መተማመናቸው እንዲጨምር በህብረተሰባቸው ውስጥ ያለ በህብረተሰብ ውስጥ ትክክለኛ ቦታቸውን ከተጽዕኖ ነጻ ሆነው እንዲይዙ ማብቃት ነው። የምንጠቀማቸው ማቴሪያሎች በአብዛኛው ደግሞ የኢትዮጵያና የአፍሪካ ምርቶችን ነው። በዚህ ውስጥ ይህንን ለዓለም ለዓለም ገበያ ማቅረብ ነው። ሊዲያ እንደ ወጣት ስራ ፈጣሪ ስራ ስትጀምር ሳይሆኑም አንስቶ እስከ ሽያጭ ድረስ ሁሉንም ነገር ትሰራ እንደነበረ ገልጻ፣ አሁን ላይ ግን ሮር አፓረር አራት ሰራተኞች እንዳሉትም ትናገራለች። እስካሁን ድረስ በአውስትራሊያ በሚገኝ ተቋም አማካኝነት በድረገጽ ላይ ሲሸጥ የቆየው ልብሶቿን በቅርቡ አዲስ አበባ ላይ የመጀመሪያ ሱቋን በመክፈት እንደምታስፋፋው ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ kave nat fashi man the to tishima we it, I love it, I አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው ያመሸነው ስመንሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃቸዋለን። የነገ ሰይ በለን መልካም

Oli am going to banki le to